ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ19ና በ5 ሜትር ባንዶች በየምሽቱ በአማርኛ ቋንቋ የሚያስተላልፈውን የአንድ ሰዓት ፕሮግራም አሁን ጀምሯል። ጤና ይስጥልን፣ እንደምናመሻችው ክቡራትና ክቡራን አድማጮቻችን የዛሬ አርብ ግንቦት 17 2010 ዓም ምሽት አስተናጋጆች ሰለሞን ክፍሌና አሉላ ከበደ እንሆናለን። ፕሮግራሙን ብርሃን ኃይሉ ትመራልናለች። ቮይቴክ ዞርኛክ አቀናባሪያችን ወይም የቴክኒሻናችን ነው። አብራችሁን ታመሹ ዘንድ ግብዣችን ነው። በቅድሚያም የዕለቱን ዜናዎችን እናሰማ። መልካም ምሽት። በኢትዮጵያ ግጭትና ድርቅ ያፈናቀላቸውን አንድ ሚሊዮን ለመመገብ የእርዳታ ጥሪ ቀርቧል። የተባበሩት መንግሥታት ድርጅት በኢትዮጵያ ግጭት ሽሽትና በድርቅ ምክንያት የተፈናቀሉ ከአንድ ሚሊዮን በላይ ሰዎችን ለመታደግ የ280 ሚሊዮን ዶላር አስቸኳይ እርዳታ ጠይቋል። ሊሳሽ ላይን ከጅኔቫ የዘገበችውን ሄኖክ ሰማግዘሪያ ያቀርበዋል። የመንግስታቱ ድርጅት የሰብአዊ እርዳታ ማስተባበሪያ ጽሕፈት ቤት ኦቻ በዛሬ ዕለት ይፋ ባደረገው መረጃ በኦሮሚያ እና በሶማሌ ክልል የድንበር አካባቢዎች የተፈናቀሉ ሰዎችን በፍጥነት ለመርዳት የሚያስችል አቅም መጠናከር አለበት ብሏል። ለዚህ የሚውል 280 ሚሊዮን ዶላርስ የረዴት ጥሪም ቀርቧል። የኦቻ ቃል አቀባይ ጄንስ ላርከ ለሁለት ተደጋጋሚ የምርት ወቅቶች የተከሰተው ድርቅ ከግጭት ጋር ተዳምሮ የተፈናቃዮችን ኑሮ በእጅጉ የከፋ አድርጓል ብለዋል። A humanitarian situation that needs a very comprehensive response. Many of those who are affected are pastoralists. When they are displaced from, <laughs> from As በዚህ የተነሳም በአጭር ጊዜ የአስቸኳይ እርዳታና በመካከለኛና ረዥም ጊዜ ደግሞ የመልሶ ማቋቋም ስራ ይጠይቃል። በዚህ ዓመት መግቢያ ላይ የመንግስታቱ ድርጅት በኢትዮጵያ የአስቸኳይ ጊዜ እርዳታ እቅዱን ይፋ ሲያደርግ በድርቅ ለተጎዱ 8 ሚሊዮን ዜጎች የ1.6 ቢሊዮን ዶላርስ እርዳታ ያሻቸዋል ብሏል። ከዚህ የእርዳታ ጥሪ የተገኘው ግን 34 በመቶ የሚሆነው ብቻ ነው። በሶማሌና በኦሮሚያ ክልል የሚፈለገው እርዳታ አስቸኳይ የጤናና የምግብ እርዳታ እንደሆነ የኦቻው ቃል አቀባይ ተናግረው ትምህርት ቤቶች መክፈትና የማህበረሰብ ጤና ጥበቃ ጣቢያዎችንም ማቋቋም አስፈላጊ መሆኑን ጨምረዋል። ዶክተር አብይ አህመድ ጠቅላይ ሚኒስትር ሆነው በመመረጣቸው ሰማኒያ አራት ከመቶ ያህል ኢትዮጵያውያን ደስተኞች ናቸው ሲል አንድ የቅኝት ሪፖርት ሰማኒያ ስምንት ከመቶ የአዲሱ ጠቅላይ ሚኒስትር ለውጥ ያመጣሉ ብለው እንደሚያምኑ ጨምሮ አመልክቷል። ጥናቱን ያካሄደው በስራ አመራርና በማህበራዊ ጥናትና ምርምሮች አማካሪነት የሚሰራው ዋስ ኢንተርናሽናል የተባለው መንግስት ያልሆነ ተቋም ልኮልኛል ያለውን ሪፖርት የጠቀመው አዲስ አድማስ ጋዜጣ በአብዛኛው ኢትዮጵያዊ በዶክተር አብይ አህመድ መመረጥ ደስተኛ መሆኑንና ለውጥ ያመጣሉ ብሎ ያምናል ማለቱን ዘግቧል። ቅኝቱ አዲስ አበባ፣ አዳማ ባህር ዳር፣ ድሬዳዋ፣ ሐዋሳ፣ ጅጅጋ፣ መቀሌ፣ ደሴ፣ ጎንደር፣ ጅማ፣ ነቀምትና ደብረ ብርሃን ከተሞች ላይ የተካሄደ ሲሆን በጥናቱ ላይ በአጠቃላይ 1505 ሰዎች ለናሙና መሳተፋቸው ተዘግቧል። ዶክተር አብይ በጠቅላይ ሚኒስትር በመመረጣቸው ከአዳማ ከተማ ነዋሪዎች 94 ከመቶ ደስተኛ መሆናቸውን ሲገልጡ፣ ከባህር ዳርና ከአዲስ አበባ ነዋሪዎች ደግሞ 84 ከመቶ ያህሉ ደስተኛ መሆናቸውን ጥናቱ ጠቁሟል። ከመቀሌ 91 ከመቶ፣ ከነቀምት 82 ከጅማ 89 ከመቶ ከጅጅጋ 84 ከመቶ ከሐዋሳ 88 ከመቶ ከጎንደር 76 ከመቶ እንዲሁም ከድሬዳዋ ነዋሪዎች 70 ከመቶ በቃል ለመጠየቁ ወይም በመጠየቁ የተሳተፉ በዶክተር አብይ ጠቅላይ ሚኒስትር ሆኖ መምረጥ ደስተኛ መሆናቸውን ጥናቱ ጠቁሟል ይላል ዘገባው። በሌላ በኩል ደግሞ ከአዳማ ነዋሪዎች ዘጠና ሰባት ከመቶ ከአዲስ አበባ 87 ከባህር ዳርና ከደሴ 88 ከመቶ ከደብረ ብርሃን ዘጠና ከመቶ ከጎንደር 85 ከመቶ ከጅጅጋ 96 ከመቶ ከሐዋሳ ዘጠና ከመቶ ከጅማ 92 ከመቶ ከመቀሌ 94 ከነቀምት ነዋሪዎች ዘጠና አንድ ከመቶ እንዲሁም ከድሬዳዋ 71 ከመቶ ጠቅላይ ሚኒስትሩ በአመራር ጊዜያቸው ከፍተኛ ለውጥ ያመጣሉ ብለው እንደሚያምኑ የዋስ ኢንተርናሽናልን ዋቢ ያደረገው ጥናት ጠቁሟል። ከወንዶች ይልቅ ሴቶች በአራት እጅ በዶክተር አብይ የለውጥ ተስፋ የሰነቁ ሲሆን በሁሉም የዕድሜ ክልል የሚገኙ ኢትዮጵያውያን በጠቅላይ ሚኒስትር አብይ በእጅጉ ተስፋ አድርገዋል፣ ይላል የቀኝ ሪፖርቱ። ዋስ ኢንተርናሽናል እንደ ጋለፕ፣ አይፒኤስ ጄኤፍኬን ካሉና ሌሎች የዓለም አቀፍ ጥናት የቅኝትና የምርምር ተቋማት ጋር እንደሚሰራም ይናገራል። ዋስ ኢንተርናሽናል የዛሬ 28 ዓመት የተቋቋመ ድርጅት ነው። ደቡብ ሱዳን ውስጥ የእርስ በርስ ጦርነት በማካሄድ ላይ ያሉት ወገኖች በያዝነው ሳምንት አዲስ አበባ ላይ ባካሄዱት ድርድር ከአንዳችም ስምምነት ላይ ለመድረስ አልቻሉም ተብሏል። ዓለም አቀፉ ማኅበረሰብ በአንጻሩ ተኩስ እንዲያቆሙና ስምምነት ላይ እንዲደርሱ ግፊት በማድረግ ላይ መሆኑን የአሜሪካ ድምፅ ዘግቧል። አዳነች ፍሳዬ ታቀርበዋለች። በያዝነው ሳምንት የተካሄደውን የደቡብ ሱዳን ተዋጊ ወገኖችን ንግግር የሸመገለው የምስራቅ አፍሪካ ሀገሮች የልማት ትብብር በይነ መንግስታት ባለፈው ዓመት የተደረገውን የተኩስ ማቆም ስምምነትን በጣሱት ላይ የቅጣት እርምጃ ለመውሰድ እያሰላሰለ መሆኑን ገልጿል። የአፍሪካ ህብረትም ንግግሩ ከመጀመሩ በፊት ተመሳሳይ ማስጠንቀቂያ ሰጥቷል። ኢጋድም ሆነ የአፍሪካ ህብረት ስለሚወስዱት እርምጃ የገለጹት ነገር የለም። የዩናይትድ ስቴትስና የብሪታንያ ልዑካን ለሰላሙ ሂደት እንቅፋት በሆኑት ግለሰቦችና ቡድኖች ላይ ማዕቀብ የሚጥሉት ሀገሮች መበራከት አለባቸው ብለዋል። ጫና ለማሳደርና ሰዎችን ተጠያቂ ለማድረግ ስንል ማዕቀብ ስንጥል ቆይተናል። የክልሉ ሀገሮችና የአለም ማህበረሰብ ይህን ማስተጋባት አለባቸው ብለዋል። ብራያን ሹካን በሱዳን የዩናይትድ ስቴትስ ልዩ ልዑክ ጽፈት ቤት ስራ አስኪያጅ በሱዳን የብሪታንያ ልዩ ልዑክ ክሪስቶፈር ትሮት ደግሞ በሙስናና የሰላም ሂደትን በማሰናከል ተግባር በግለሰቦች ላይ ማዕቀብ ለመጣል ስለምንችልበት መንገድ እያጤንን ነው ብለዋል። ብራያን አዴባ ኢናፍ ፕሮጀክት የተባለው በበርካታ የአፍሪካ ሀገሮች ተፈጽመዋል የሚላቸውን የጦርነት ወንጀሎችንና በስብና ላይ የተፈጸሙ ወንጀሎች የሚላቸውን የሚመረምር ቡድን ፖሊሲ ምክትል ስራ አስኪያጅ ናቸው። በሳልቫኪር መንግስትና በተቃዋሚዎች መካከል የሚካሄደው ጦርነት ዋና መንስኤ ሙስና ነው ይላሉ አዴባ። የግጭቱ ዋናው መንስኤ የገንዘቡ መዋቅር በመሆኑ ይህን እስካላስወገድን ድረስ ደቡብ ሱዳን ውስጥ ሰላም የሚገኝ አይመስለኝም ሲሉ ለአሜሪካ ድምፅ ተናግረዋል። የወቅቱ ጦርነት ከአምስት ዓመታት በፊት ከተጀመረበት ጊዜ አንስቶ የደቡብ ሱዳን ጥሪት አሽቆልቁሏል። ይሁንና የሀገሪቱ መንግስት ከነዳጅ ዘይት ሽያጭ ገንዘብ ያገኛል። ፓስፖርትን ከመሳሰሉት የተለያዩ አገልግሎቶችም ገበ ያለው የደቡብ ሱዳን ሙስና መረን የለቀቀ ከመሆኑ የተነሳ የአሰራር ስርዓት ሆኗል። ይላሉ አዴባ። አምስተኛ ዓመቱን የያዘው የደቡብ ሱዳን ጦርነት ከአምስት ሚሊዮን በላይ የሚሆኑ ዜጎችን ከመኖሪያቸው አፈናቅሏል። ባስከተለው ሰብዓዊ ቀውስ ምክንያትም ሰባት ሚሊዮን የሚሆኑ ሰዎች ረድኤት ጠባቂ ለመሆን ተገደዋል። የዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕ ከሰሜን ኮሪያው መሪ ኪም ጆንግኡን ጋር ሊያካሂዱ አቅደውት የነበረውና ትላንት መሰረዛቸውን ይፋ ያደረጉት ጉባኤ በታቀደው መሰረት ሊካሄድ ይችላል ብለዋል። ምን ሊሆን እስኪ ደግሞ እናያለን ሲሉ ነው ትራምፕ ዛሬ ማለዳ ወደ ዩናይትድ ስቴትሱ የባህር ኃይል አካዳሚ ለማቅናት ዋይት ሀውስን ከመልቀቃቸው አስቀድሞ በሰጡት አስተያየት ይህን ያሉት። ትራምፕ አክለውም በእጅጉ ሲጠበቅ ሰንብቶ በትላንትናው ዕለት ድንገት ተቋርጧል በቃ ያሉትን የሁለቱን የመሪዎች ጉባኤ እንዲያውም በሰኔ አስራ ሁለት ሊካሄድ ይችላል ሲሉ የሁለቱ ወገን ባለሥልጣናት ተሰርዞ የነበረውን ዕቅድ ለማንሰራራት በትጋት በመሥራት ላይ መሆናቸውን ተናግረዋል። የዩናይትድ ስቴትሱ የመከላከያ ሚኒስትር ጂም ማቲስም ዲፕሎማቶች አሁንም በዚህ ጉዳይ ላይ ተጠምደው ነው ያሉት ብለዋል። ይህም መልካም ዜና መሆኑን ተናግረዋል ሲሉ የፕሬዝደንቱን አስተያየት አስተጋብተዋል። በመጨረሻም የካናዳ ፖሊስ ከቶሮንቶ ከተማ ወጣ ብላ በምትገኘው ሚሲስ ዋጋ የተባለች አካባቢ ከሚገኝ አንድ የህንድ ምግብ ቤት ውስጥ በትላንትና ሁለት ለፍንዳ ና አስራ አምስት ሰዎች ከቆሰሉበትም አደጋ ፈጻሚዎች ናቸው የተባሉ ሁለት ተጠርጣሪዎችን በቁጥጥር ስር ለመዋል አሰሳ መያዛቸው ተዘገበ። በጊዜው በምግብ ቤት ውስጥ ሲስተናገዱ የነበሩ ህጻናትን ጨምሮ የሁለት ቤተሰቦች አባላት እንደነበሩም ተገልጧል። በቤት ውስጥ የተሰራው ፈንጂ ፍንዳታ የቆሰሉት ሰዎች በህክምና በምርዳ ላይ ናቸው። አድማጮች ለሰአቱ የዓለም ዜና የተመደበው ክፍለ ጊዜ በዚሁ አበቃ። ክቡራትና እና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱ ዜና ነበር ያሰማናችሁ። ወደ ኋላ ከሚቀርቡ ዘገባዎች አንዱን ከወዲሁ ለማስተዋወቅ በሁለት ወር ጊዜ ከሰሩት አንጻር ስናየው ብዙ ነው፣ ግን ማነጣጠር ያለብን ሀገሪቱ ከነበረችበት ችግር እና እሳቸውም ቃል ከገቡት ሕዝቡም ከሚጠብቀው አንጻር፣ ከዚህ አንጻርም ብንለካው ያነሰ አልመሰለኝም ያለት ጠቅላይ ሚኒስትር ናቸው። በለውጥ ፈላጊዎች ግፊትም ጠቅላይ ሚኒስትር የሆኑ ናቸው። ስለዚህ የዛ ማህበራዊ ኃይል ኤጀንት ናቸው ብዬ ነው ለመገመት የምፈልገው። በዛ ደረጃ ከሆነ ርዕዮተ ዓለማዊ ነገር ተለውጧል ወይ ከተባለ ምንም ያየሁት ነገር የለም። አድማጮች ቀንጨብ ቀንጨብ አድርገን ያሰማናችሁ ቆየት ብሎ ከሚቀርብ ዝግጅት ነው የመጀመሪያው በምሽጋን ግዛት በኬተሪንግ ዩኒቨርሲቲ የታሪክ መምህሩ ህዝቅኤል ገቢሳ ሁለተኛው ደግሞ ከኢትዮጵያ የህግ ባለሙያና የፖለቲካ ተንታኙ አቶ ብሸት ሙላት ናቸው የአድማጮችን ጥያቄ ከሚመልሱበት ፕሮግራም ነው የወሰን ነው ሁለተኛው አጋማሽ ጠብቋቸው አድማጮች አሁን በቀጥታ የዕለቱን አብረስ የቀድሞው የገቢዎችና ጉምሩክ ባለስልጣን ዋና ዳይሬክተር አቶ መላኩ ፋንታን ጨምሮ በከባድ የሙስና ወንጀል ተከሰው የነበሩ አያሌ ሰዎች ክስ እንዲቋረጥ ጠቅላይ አቃቤ ሕግ መጠየቁ ተሰማ። በሌላ በኩል ደግሞ በሽብር ወንጀል ተከሰው ክሳቸው እንዲቋረጥ የተወሰነላቸው በመቶዎች የሚቆጠሩ ሰዎች እንዳልተፈቱ፣ አንዳንዶቹም አድራሻቸው እንደማይታወቅ ምንጮች ገልጸዋል። መለስካቸው አምሃ ዝርዝር የቀድሞ የኢትዮጵያ ገቢዎችና ጉምሩክ ባለሥልጣን ዋና ዳይሬክተር አቶ መላኩ ፈንታና ምክትላቸው አቶ ገብረ ዋህድ ወልደ ጊዮርጊስን ጨምሮ በሙስና ተከሰው የነበሩ ብዙ ሰዎች አቃቤ ሕግ ክሳቸውን እንዲቋረጥ ለፌዴራል ከፍተኛ ፍርድ ቤት ዛሬ ጥያቄ ማቅረቡ ታውቋል። ሁለቱ የቀድሞ የሥራ ኃላፊዎችና ሌሎች የባለሥልጣን መሥሪያ ቤቱ ሹማምንት እንዲሁም ታላላቅ ነጋዴዎች ከዛሬ አምስት ዓመት ጀምሮ በሙስና ወንጀል ተጠርጥረው የተለያዩ ክሶች ተመስርቶባቸው ሲከራከሩ ቆይተዋል። ውሳኔ የተላለፈባቸው መዝገቦችም ነበሩ። ከዚህም በተረፈ በቅርቡ ከገንዘብና ኢኮኖሚ ሚኒስቴር በሙስና ተከሰው የነበሩት ሚኒስትር ዴኤታው የአቶ አላማየሁ ጉጆ ክስም እንዲቋረጥ አቃቤ ሕግ መጠየቁ ተገልጿል። ፍርድ ቤቱ በጉዳዩ ላይ ውሳኔ እንደሚሰጥ ይጠበቃል። በሌላ በኩል ደግሞ በሽብር ወንጀል ክስ ተመስርቶባቸው የነበሩ የነበሩና ክሳቸው እንዲቋረጥ የተደረገላቸው በመቶዎች የሚቆጠሩ እስረኞች ዛሬም እንዳልተፈቱ ታወቀ። ከስድስት መቶ ለማያንሱ በሽብር ወንጀል ተጠርጥረው ለተከሰሱ ሰዎች ጥብቅና እንደ ቆሙ የሚናገሩት አቶ ወንድሙ ኢብሳ አንድ ወጥ አሰራር የለም ይላሉ። የማያከራክረው ግን ክሳቸው እንዲቋረጥ ተደርጎላቸው ያልተፈቱ ብዙዎች መሆናቸው ነው። ከሰላሳ ስምንቱ በእሳት ቃጠሎ እና በሽብር ክስት ከተከሰሱት ውስጥ ሁሉም ክሳቸው ተቋርጧል ነው የተባሉት። በነፍስ ጉዳይ ተከላከሉ ከተባሉት አራት ልጆች በቀር ሰላሳ አራቶቹም ክሳቸው ስምንቱ በነጻ ተባሉ፣ ጠሪዎቹ ክሱ ተቋርጧል ተብሏል። ክሳቸው ተቋርጧል ከተባሉት ወደ አስራ ሶስት አስራ አራት የሚሆኑታ እንዳልተለቀጡ ነው ባለኝ መረጃ። ቀኛም ባሉት በሌሎች መዝገቦችስ ተመሳሳይ ክስ ተመሰርቶባቸው የተቋረጠላቸው ሰዎች አሉ? እርስዎ የቆሙላቸው? አዎ፣ የተቋረጠላቸው አሉ የማቋረጥ ክስ የማቋረጡ ነገር እኔ እንዳያስኩላቸው ተቀጠለ ነው። ግን ሲቋረጥ አንድ ሁለቱ ይቋረጥና ቀሪዎቹ ይቀራሉ። ለምሳሌ አሁን ቄለም ወለጋ አካባቢ ያሉ አስራ አንድ ልጆች ነበሩ። ከነዚህ ከአስራ አንዱ ልጆች ደረጀ አለሙ በሚባሉት ሰውን በጣም በርካታዎቹ ተለቆ ሁለት ቀርቷል። ባቲ ሙለታ የሚባሉት ማለት ነው። በሌላ በኩል ደግሞ እንዲሁ አሁንም በተመሳሳይ በ ገለታ ጫላ የሚባሉ አስራ አንድ የተከሰሱ ልጆች አሉ። ከነሱ ውስጥም እንደዚሁ አስራ አንድ ነበሩ። ሶስቱ ተለቆ ሰባቱ አሉ። መደውላቡ አካባቢ ያሉ ወጣት መደውላቡ ዩኒቨርሲቲ ተማሪዎች አስራ አንድ ነበሩ። እነሱም ሶስቱ ተለቆ እንዲሁ ሰባቶቹ እንዲሁ በክርክር ላይ ናቸው። እንደዚህ ነው። አሁን በተመሳሳይ አንቀጽ በተመሳሳይ ጉዳይ የተከሰሱ ሰዎች ግማሾቹ ተለቆ ግማሾቹ የሚቀርበት ነገር የለም። ምክንያቱም ከነፍስ ጋር ነው የተያዘ አይደለም፣ ተከላከሉ ከተባሉ በኋላ ክሳቸው የተቋረጠላቸው እና መሰል ነገሮች አለውም። በጥቅሉ ከኦሮሚያ ክልል ወደ መቶ ሀያ የሚሆኑ ከአማራና ትግራይ ደግሞ ከፍርደኞቹ ጋር ወደ ሰባ ሰማና የሚሆኑ ልጆች አሁንም በጉዳዩ በእንቅልቅላ ላይ ነው ያለው ማለት ነው። ከዚህ ባሻገር ደግሞ ክሳቸው ተቋርጦላቸዋል ከተባሉት መካከል አንዳንዶቹ አለመፈታታቸው ብቻ ሳይሆን ወዳጅ ዘመዶቻቸው የት እንዳሉ ለማወቅ የተቸገሩ እንዳሉ ይሰማል። አቶ ወንድሙ ምሳሌ ጠቅሰው ጭምር ያስረዳሉ። ቤተሰብ አሁን ለምሳሌ የቶሎሳ በዳዳን እስከ ትናንትና ማታ ድረስ የት እንዳለ ቤተሰብ አላወቀም። ይሄ ተጠርጣሪ ቃሊቲ ነበረ ወደ ቅሊንጦ ተወሰደ ተብሎ ግራት ይጃባ ነበር። ከትላንቶዳ ግን ወጥቶ ትላንትና ደውሏል። በተለይ በዚህ በሰላሳ ስምንቱ መዝገብ ይ በእሳት ቃጠሎ ጋር በተያያዘ ሽሳቸው ተቋርጧል ከተባለላቸው ቀን ጀምሮ ከመቶ ነጻ ማስረሻ ሰጠኝ ጋር ወደ ባቱ የተጫኑ ቤተሰብ ከቅሊንጦም አጣን ከቃልቲ አጣን። ዝዋይ ሄዱ አሉ፣ ያልሄዱ አሉ፣ ሄደን ደግሞ አጣን አሉ ሰዎች አሉ። ስማቸውም በሁን ለይቶ አላወቁም እንጂ ቤተሰብ አላገኘናቸውም ናቸው። ቃልቲም የሉም፣ ቅሊንጦም የሉም፣ ዝዋይ ሄደን አገኘን ያሉኝ አንዱ ሁለት ሰዎች አሉ። ሌሎች ደግሞ ገና ሄደን አላገኘን ያሉኝ አሉ። ግንቦት አስራ አራት ቀን ሁለት ሺህ አስር ከእስር የተፈቱት አቶ ቶሎ ሳበር አዳም ክሳቸው ተቋርጦላቸው ያልተፈቱ ብዙ ሰዎች እንዳሉ ያራግጣሉ። አድራሻቸው ያልታወቁ ሰዎችን ደግሞ የጥቂቶቹን ስም ለቪኦኤ ዘርዝረዋል። ለምሳሌ ናዎል ሸሚሮን ላንሳል ይችላሉ ይችላል። ናዎል ሸሚሮ ክሱ እንኳን ፍርድ ቤት ነፃ ብሎት ነበር፣ እስካሁን ግን አልተፈታም። የት እንዳለ አይታወቅም። የት እንዳለ አይታወቅም። እኔ ሁለተኛ አበበ ቤሳ አለ። አበበ ተነስቷል፣ ክሱ ተነስተዋል። እንደኔ እስካሁን አልተፈታም፣ የት እንዳለ አይታወቅም። እና አሁን ስማቸውን ለማስታወስ ስናልችል ብዙ እስረኞች ብዙ ጊዜ እስረኞች የት እንዳሉ የማይታወቁ አሉ። እግዜር ይስጥልኝ። አመሰግናለሁ። መለስካቸው አምሃ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ። መለስካቸውን ለዘገባው እናመሰግናለን። በምስራቅ ሐረርጌ ዞን ጭናክሰን ወረዳ የሶማሌ ክልል ልዩ ኃይል ትናንትና ከትናንት ወዲያ አደረሰ በተባለው ጥቃት አራት ሰዎች መገደላቸውንና ቁጥራቸው ከአምስት በላይ የሚሆኑም መቁሰላቸውን የወረዳው አስተዳደር ተወካይ ለአሜሪካ ድምፅ የኦሮምኛ ቋንቋ አገልግሎት ክፍል ገልጠዋል። የወረዳው ተወካይ አቶ አብድር ቃድር ደስ እንዳሉት በልዩ ኃይሉ ከተገደሉት ውጪ በወረዳቸው ከመስከረም ወር አንስቶ ከዚህ ጋር በተያያዘ ከሀያ በላይ የአንደኛና የመለስተኛ ደረጃ ትምህርት ቤቶች ተዘግተው መቆየታቸውንም ተናግረዋል። ከዚህ ጋር በተያያዘም የጤና አገልግሎትም ግጭቱ ባለባቸው ቀበሌዎች መቋረጡን የአስተዳደር ተወካዩ ገልጸዋል። አያይዘውም በዚህ ዓመት ብቻ ልዩ ኃይሉ ከሰባት እስከ ስምንት ጊዜያት ለሚደርሱ ጥቃቶችን አድርሰዋል ነው ያሉት። የትናንቱንም ግጭት ሲገልጡ ገነባሳ አረዳ ከጠዋቱ አስራ ሁለት ሰዓት ላይ በፋሮሌ ካባ በጭሩሌ መካኒሳ ቀራሩና በጎልቻ በሚባሉት ቀበሌዎች እንዲሁም በሌሎች በተፈጠሩ ግጭቶች አራት ሰዎችን ገለውብናል፣ አምስት አቁስለውብናል። ይህም ልማታችንን ለማደናቀፍ የተደረገና በከፍተኛ መሳሪያ የተደገፈ ነው። ኃላፊው አክለውም በተጨማሪ በወረዳቸው ሀያ ሰባት የአንደኛና የመለስተኛ ደረጃ ትምህርት ቤቶች በመዘጋታቸው ቁጥሩ እስከ ሀያ ሁለት ሺህ የሚደርስ ተማሪ ትምህርት አጥቷል ብለዋል። ችግሩ ለክልሉ መንግስት በየቀኑ ሪፖርት እየተደረገ ነው ሲሉ፣ በቦታው የተመደቡ መምህራንም ወደ ሌላ ቦታ ተዛውረዋል ነው ያሉት። ለምሳሌ በመካኒሳና ሌሎችም ትምህርት ቤቶች ቤቶችና የጤና አገልግሎቶች ተስተጓጉለዋል ብለዋል። መጽሔት ነው እያደመጣችሁ ያላችሁት። የተከበራችሁ አድማጮች፣ የኤርትራ 27ተኛ ዓመት የነጻነት በዓል ትላንት ግንቦት 16 ቀን 2010 ዓ ም ተከብሮ ውሏል። ዘጋቢያችን ብርሃኔ በርሄ ተከታዩ ልኳል። በአስመራ ስታዲየም በተከበረው የኤርትራ የሃያ ሰባተኛ ዓመት የነጻነት በዓል ፕሬዚደንት ኢሳያስ አፈወርቂ ለሕዝብ ባሰሙት ንግግር የሰው ልጆች የነጻነትና የአርነት ፍላጎት እንደ ራዕይ የባህሪ መብትና ሕግ መሆኑን ከጠቀሱ በኋላ የኤርትራ ሕዝብ ይህን ነጻነትና አርነትን ያገኘው ለአምሳ ዓመታት ባካሄደው መስዋዕትነት እንደሆነ ገልጸዋል። በመቀጠልም ይህ ዛሬ በዓለም ደረጃና በአፍሪቃ ቀንድ እየታየ ያለው የሚናጥ የፖለቲካ ሁኔታ ለመጪ ጉዟችን የሚያመለክተው ነገር ስለሚኖረው በጥልቅና በጥንቃቄ እንድንከታተለውና እንድንረዳው የመጪ ትልማችን ላይ የሚኖረውን በጎና መጥፎ ጎን መገምገም ይገባናል ሲሉ ገልጠዋል። ፕሬዝንት ሳያት በመቀጠል በቀዝቃዛው ጦርነቱ ወቅት ተፈጥሮ የነበሩት የሁለት ወገን ስርዓቶች ሲነሱ እንደተነሱበት ሳይሆን እድሜያቸው እያጠረ በመሄድ ላይ በመሆናቸው ይህ ያለንበት ያልተረጋጋ ሁኔታ የሚያሳየን ምልክት የመሸጋገሪያ መድረክ ነው ሊባል እንደሚችል አስረድተዋል። ዝተባህለ እንኮ ቆጽራዊ ዓለማዊ ስርዓት ከምቲ ዝተነበየሉ ዘይኮነ እምሩ ኣብ ምሕፃር ዶ እዩ ዘለናዮ ርቡስ ክነታት ከዓ ዕላመታት ናይ ምስ የአንድ ወገን ስርዓት እንደተባለለት ሳይሆን ዕድሜው እያጠረና እየመነመነ በመሄድ ላይ ነው ለማለት ይቻላል። ወዴትስ የሚወስድ መሸጋገሪያ መንገድ ነው? ስንትስ ጊዜ ይወስዳል? የብዙ ወገን ዓለማዊ ሥርዓት የሚሉ ብዙ ሀገሮች አሉ፦ ቻይና፣ አሜሪካ፣ ሩሲያ፣ ህንድ፣ አውሮፓ ወዘተ። ምን የሚመስል መቀናጀት ወይም ደግሞ ዝንቅ ሚዛን ሊኖረው ይችላል? በየትኛው ስርዓትና ክብር የሚገዛና ቀጠናችንን እንዴት ሊነካው ይችላል የሚሉ ብዙ ጥያቄዎች የሚያስነሱ ናቸው። ዋናው ጉዳይ የአንድ ወገን ይሁን የሁለት ወይም የብዙ ቁጥር ሳይሆን ትንሽ ቁጥር ካላቸው የጫካ ግዛት ውጪ ፍትህና ልዑላውነት የሚከበርበት ሥርዓት እንዲኖር የኤርትራ ሕዝብና የዓለም ሕዝቦች ምርጫ ነው። በአሁን ጊዜ የዓለም ሀያላን አገሮችና የአካባቢያችን ሀያላን አገሮች ነን ባዮች በየመሰላቸው አጀንዳዎችና ጨዋታዎች ላለፉት ሰባ አምስት ዓመታት ያደረጉት በውስጣችን ትውስታው ስላለ የሚመጡትን የተደበላለቁ አጀንዳዎች በጥንቃቄ ተገንዝበን መጪ ጎደናዎቻችንን መቀየስ ይኖርብናል ካሉ በኋላ ይህን ክስተት ግን እጃቸውን አጣምረው እንደማያዩ ገልጠዋል። ብርሃኔ በርሄ፣ አሜሪካ ድምፅ፣ ከአስመራ። ወደ መጨረሻው የመጽሔቱ ትንታኔ ርዕስ እንሻገር አድማጮች። የኡጋንዳ የፖሊስ ኃይል ተጠርጣሪዎች በዋስ ሳይለቀቁ ወይም ለፍርድ ሳይቀርቡ ሊያዙ የሚችሉበት ጊዜ ከሁለት ቀናት በላይ እንዳይበልጥ የሚያዘውን ሕግ ለውጦ ከዛ ለረዘመ ጊዜ እንዲያዙ የሚያስገድድ ሀሳብ ከፍተኛ ተቃውሞ እንደገጠመው ከካምፓላ የደረሰን ደረሰን ዘገባ ጠቁሟል። የፖሊስ ኃይሉ የጊዜው ምራዘም የሚመለከተው አሸባሪዎችን ብቻ ነው ቢልም ሀሳቡን የሚቃወሙ ወገኖች ግን በተራ ወንጀል በታሰሩትም ላይ ሊጠቀሙበት ይችላሉ የሚል ስጋት እንዳላቸው የአሜሪካ ድምፅ ዘጋቢ ሀሊማ አቱማኒ ከኡጋንዳ በላከችው ዘገባ ጠቅሳለች። አዳነች ፍሳሐ ታቀርበዋለች። የሽብር ተግባርን የመሳሰሉ አንዳንድ ወንጀሎች ማስረጃና ምስክሮች ለማግኘት ድንበር ዘለል ምርመራ ማካሄድ ስላለብን የበለጠ ጊዜ ያስፈልገናል ይላሉ። በሀገሪቱ ህገ መንግስት የሰፈረውን አንቀጽ 23ን ለማሻሻል ባለሥልጣኖች የምክር ቤትን እርዳታ ይፈልጋሉ። በአሸባሪነት የሚጠረጠሩትን ሰዎች ለፍርድ ለማቅረብ ከሰባት እስከ 14 ቀናት እንደሚያስፈልግ ነው የፖሊስ ኃይል የሚናገረው። የኡጋንዳ የፖሊስ ኃይል ምክትል ቃል አቀባይ ፓትሪክ ኦኒያንጎ ያብራራሉ። አንዳንድ ጊዜ ወንጀል ከተፈጸሙባቸው ቦታዎች የሚገኙትን ናሙናዎች ለመመርመር ራሱ ጊዜ ያስፈልጋል። ምክንያቱም ሌላ የመንግሥት የምርመራ ላቦራቶሪንም መጠቀም ስላለብን፣ እሱም ጊዜ ስለሚያስፈልገው አንዳንድ ጊዜም ሥራ በዝቶብናል እንድ ይሉናል። ስለሆነም የምክር ቤት አባላት በአንዳንድ ሁኔታ ተጠርጣሪዎችን ቢያንስ ከ48 ሰዓታት በላይ ለመያዝ በሚቻልበት መንገድ ሕገ መንግሥቱን እንዲያሻሽሉ እየጠየቅን ነው። ሕገ መንግሥቱ እንዲሻሻል የቀረበው ሐሳብ መጀመሪያ በምክር ቤቱ የሰብአዊ መብት ኮሚቴ መደገፍ ይኖርበታል። የሰብአዊ መብት ኮሚቴ ሊቀመንበር ጆቫ ካማቴካ ታዲያ ጥርጣሬ እንዳላቸው ገልጸዋል። ፖሊሶች ሕጉን የሚጥሱበት ጊዜ እንዳለም ጠቁመዋል። በትንንሽ ጉዳዮች ላይ ሕግ የማያከብርበት ጊዜ አለ። አሁን ባለው ሕግ እንኳን ተጠርጣሪን ወደ ፍርድ ስታቀርብ ገና አልተዘጋጀንም በማለት ጊዜ እንዲራዘም ሊጠይቁ ይችላሉ። ባለፈው ዓመት ፖሊሶች ምክትል የፖሊስ ኃይል ዋና ተቆጣጣሪ ፌሊክስ ካዊስን ግድያ ይመረምሩ በነበረበት ወቅት ተጠርጣሪዎቹ ለፍርድ ከመቅረባቸው በፊት ለአምስት ወራት በእስር ቆይተዋል። የፕሬዚደንት የወሪ ሙሶቬኒ ተቃዋሚዎች የሚገኙባቸው በርካታ ተጠርጣሪዎች ለፍርድ ከመቅረባቸው ወይም በዋስ ከመለቀቃቸው በፊት ከ48 ሰዓታት በላይ ታስረዋል። የመንግስት አካል የሆነው የኡጋንዳ የሰብአዊ መብት ኮሚሽን ፖሊሶች ህግ አያከብሩም በማለት በተደጋጋሚ ሲከስ ቆይቷል። የኮሚሽኑ ሊቀመንበር መዲዬ ሙሉምባ አሸባሪነትን ለመግታት የሚደረገው ማንኛውም ጥረት የሰብአዊ መብት መሰረታዊ መርሆችን ያከበር መሆን አለበት ብለዋል። አሸባሪነትን እንዲሁም ኃይል በመጠቀም የሚፈጸም ወንጀልን እንጠላለን። ይሁንና ፖሊሶች ተገቢ ሥልጠና እንዲሰጣቸውና ምርመራውን በሳይንሳዊ መንገድ እንዲያካሂዱ ያስፈልጋል እንላለን። የሚከታተል ክፍል ሳይኖር በፖሊስ እስር ቤት ውስጥ በድብቅ ሊያደርጉ የሚፈልጉት ነገር ምንድን ነው? ምክንያቱም እኛ የምንለው የታሰሩት ሰዎች በ48 ሰዓታት ውስጥ ለፍርድ ይቅረቡ ነው። ፖሊሶች በበኩላቸው ምርመራ እየተካሄደ እስከሆነ ድረስ ከባድ በሚሉት ጉዳይ የተጠረጠሩትን ሰዎች በእስር ያቆያሉ። የሚሰጡት ምክንያት ሌላ ወንጀል እንዳይፈጸም ለመከላከል የሚል ነው። አድማጮች የምትከታተሉት በ19ና በ25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭታችን ነው። አሁን ሰዓቱ የእናንተ የአድማጮቻችን ነው። በስልክ መስመራችን 202 205 9942 የውስጥ መስመር 14 ካደረሳችሁን አስተያየቶች ጥቂቱን መልሰን እናሰማችሁ። እንዴት እንደምትሰነብታችኋል? ሰላም ለእናንተ ይሁን እያልኩኝ ያለፈው እሑድ ቃለ መጠይቅ ሲሆን ስታደርግ ሰምቻለሁ አቶ በቀለ ገርባን እና በጣም ነው ደስ ያለኝ። በጣም ነው ያደነኩት። አጠያየቋ በጣም ጥሩ ነበረ። እሳቸው የሚሰጡት የነበረው መልስ በጣም ጥሩ ነበረ። መቼም ሳላደንቃቸው ሳላከብራቸው አላልፍም። ሚሰ በጣም ትልቅ ሰው ናቸው። እኔ ከዚህ በፊት በእርግጥ በውጭ ሰማለሁ እንደዚህ በቃለ መጠይቅ እንደዛ የሰማሁበት ጊዜ አልነበረም። እና እግዚአብሔር ያላቸው አንደ በት ጨዋ እንደ በተ ሩቱ ሰው ናቸው። እና እኔ በጣም ነው የተመኘው ለወደፊቱ እንደ ምኞቴ፣ በራሴ በራሴ በግል ምኞቴ የሀገራችን ቀጣዩ መሪ ቢሆኑ ደስ ይለኛል። በቃ ያ ነው በጣም ደስ ይለኛል። አስተዋይ ናቸው። ነገሮችን አመጣጥ ነው ባላንስ አድርገው የሚሄዱ ሰው ናቸው። ከአንደበታቸው ነው ብሩህ አይምሮ ያላቸው ሰው ናቸው። ሰፊ ሰው ናቸው፣ አይምሯቸው፣ ልባቸውም ምናቸው እና እግዚአብሔር ይባርካቸው። ቤተሰባቸውንም እሳቸውንም እግዚአብሔር ይባርክ። እናንተንም ስላቀረባቸው ት ቃለ መጠይቅ ጊዜ በጣም ደስ ብሎኛል። ተባረኩ። ኢትዮጵያን እግዚአብሔር ይባርክ። አመሰግናለሁ። ሲሆን ተባረኩልኝ፣ ተባረኩ። ልዜዎች ስለ ኢትዮጵያ የባህር በሮችን ፍለጋ ወዲህ ወዲያ መባል እኔ በጣም ያሳዝነኛል። በመጀመሪያ ኢትዮጵያውያኖች ማወቅ ያለባቸው ኤርትራ እንደ ነጻ ሀገር አይተው የኤርትራና የኢትዮጵያ በሰላም ያችን መሬት የምትፈታበት አድርጎ ከሚሆን ማሳዋና ና ከሀሰብ የቀረበ መንገድ የለ ወይ? ያኔ ጊዜ ለመግዛት የኢትዮጵያን ሕዝብ ለማታለል ይህን መንገድ ባቡር ከፍተን ይህንን እንዲህ አድርገን ለምን ወደዛ እንሄዳለን? ለምን የኢትዮጵያ ሕዝብ አስገድዶ የኤርትራ ሕዝብ አስገድዶ ኢሳያስና ወያኔን አስገድዶ ለምን ሰላም ተፈጥሮ ሁለቱ አገሮች እንዲጠቀሙ አናደርግም? ኢትዮጵያውያኖች አሰብ አሰብ ከማለት አሰብ የኤርትራ መሆኑ አምናችሁ የእናንተ ንብረለው ግንባ ጅቡቲ እንደምንከፍለው ለእናንተ ምክር እንከፍላለን ቢባል፣ ምጽዋም እንከፍላለን ተብሎ ሁለቱ አገሮች በንግድ እንዲቀራሩ ማድረግ ቀናን አጭር እያለ አንድ ከሱዳን አንዴ ከኬንያ እማይሆን ነው። ኬንያና ኢትዮጵያ የማይገናኙበት ምክንያት አለ። የመሬት ስሪት ኬንያ የግል ነው፣ ኢትዮጵያ የመንግስት ነው። አንስማማ። አድማጮች የምትከታተሉት በ19ና በ5 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻችሁ ሰለሞን ክፍሌና አሉላ ከበደንን። አሁን የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከምሽቱ ሶስት ሰዓት ከሰላሳ መሆኑን ያመለክታል። በቀጥታ ወደ ቀዳሚ የምሽቱ ቅንብር፣ ለጥያቄው መልስ ነው። ቀጣዩ ቅንብር የጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣት ሰላም በማጣት ተቃውሳ የነበረችውን ኢትዮጵያን አረጋግቷል ብለው ብዙዎች ይስማማሉ። ይሁን እንጂ እርሳቸውን ወደ ሥልጣን ያመጣቸውን የሕዝብ የፖለቲካ ጥያቄ መመለስ መመለስ ገና አለመጀመራቸውን የሚናገሩም አሉ። የጠቅላይ ሚኒስትሩን ሥራ የገመገመ የጥያቄው መልስ ዝግጅታችን ነው። የሚቀጥለው ዩናይትድ ስቴትስ ውስጥ በሚሽጋን ግዛት በኬተሪንግ ዩኒቨርሲቲ የታሪክ ፕሮፌሰር ሕዝቅኤል ገቢሳና ከኢትዮጵያ ደግሞ የሕግ ባለሙያና የፖለቲካ ተንታኝ አቶ ውብሸት ሙላት የአድማጮችን ጥያቄ ይመልሳሉ። የፕሮግራሙ አዘጋጅ ትዝታ በላቸው ምሁራኑ በቅድሚያ የጠቅላይ ሚኒስትሩን ያለፉ ሁለት ወራት ክንውን እንዲገመግሙ ጋብዛለች። የአዲስ አበባው አቶ ውብሸት ሙላት ይጀምራሉ። አመሰግናለሁ ዶክተር አብይ አህመድ ጠቅላይ ሚኒስተር ሲሆኑ የተረከቧት ኢትዮጵያ በአስቸኳይ ጊዜ አዋጅ የምትተዳደር ሀገር ናት ኮማንድ ፖስት አላት በርካታ ችግሮች በተለይ ባለፉት ሶስት አመታት ማቆሚያ በሌለው ችግር ውስጥ የነበረችን ሀገር ነው የተረከቡት በዋናነት በኦሮሚያ ክልል ችግሮች ነበሩ ማለት ነው የህዝቡ ፍላጎትን ነበር መንግስት የወሰዳቸው እርምጃዎች አሉ። በተለይ ብድኝ ያለ ስራት አለ። ኦሮሞ ተወላጆች ከሶማሊያ ተፈናቅለዋል። መንግስት ደግሞ በርካታ ችግሮችን በፈጸመበት ሁኔታ ነው እንግዲህ እሳቸው ይወጡት። በአማራ ክልልም በተለይ ደግሞ የአማራ ብሄርተኝነት ከፍ እያለ በመጣበትና የህልውና ጉዳይ በሆነበት እንደ ወልቃይት የሚያጨቃጨቅ በሆነበት በርካታ ሰዎች በተገደሉበትና በተፈናቀሉበት እንዲሁም በታሰሩበት ጊዜ ነው የመጡት። በዛ ላይ ደግሞ ራሱ በአድንም ሌላ በተለይ ቃናቱ አካባቢ ያለው በአድን እንግዲህ ለህዝቡን ፈተና በሆነበት ወቅትና በተከፋፈለበት ጊዜ ነው የመጡት እና በአጠቃላይ እንደ በተለይ በኦሮሚያና በሶማሌ በአማራና በትግራይ ችግር ባለበት ወቅት ነው የመጡት እና ከዚህ አንጻር በአስቸኳይ ጊዜ አዋጅም የሚፈታው ያልቻለውን በርካታ ነገሮች እያስተካከሉ በመሄድ ላይ ናቸው። ህዝቡም ትንሽ በመነቃቃትና ተስፋ እያጫረ ባለበት ሁኔታ ላይ ነው ያለው። ሌላው እንግዲህ እሳቸው የተረከቧት ደግሞ ኢህአዴግ ያው እንግዲህ ባለፉት ሀያ ምናምን ዓመታት ሲመራ የነበረው ስርአት በሌለው በህግ በሌለበት ተቋማትን እያፈረሰ በሄደበት ፓርቲያዊ አሰራር እንጂ መንግስት ያሰራር ጠቅላላ በመነመንበት በጠፋበት እንግዲህ ሀገሪቱን በሙሉ ከጠቅላይ ሚኒስቴር እስከ ቀበሌ ሊቀመንበር እንደ ከቀበሌ ሊቀመንበርም በታች ወርዶ አንደኛ ደረጃ ትምህርት ቤት ለሰመምር ድረስ በሽመኛ ብቻ በምትተዳደርበት ህግና ስርዓት በሌለበት ሁኔታ የምትተዳደርን ሀገር ስለሆነ የተረከቡት እንግዲህ ፈተናቸው ብዙ ነው። በተለይ ምንም ስርዓት እየጠፋና ህዝቡ ተስፋ እየቆረጠ በሄደበት ሁኔታ የነበረችን ሀገር ስለሆነ የተረከቡት እንኳን አይደለም የህግ የበላይነት እና እንደው ሀይማኖታዊው ሞራላዊ የሆነው ነገር ሁሉ እየጠፋ የሄደበት ሁኔታ ነበር የነበረው። እና በተወሰነ መልኩ መነቃቃት ሁኔታ አለ። ነገር ግን ያው የህዝቡ ጥያቄ አሁንም እንደው ያሰሯቸው የሆነ የሚል አሁንም ፍርሀት ነው ህዝቡ ያለው። ዛሬም ከአሁን በፊት ከነበሩትም ጠቅላይ ሚኒስትር ኃይለማርያም ደሳለኝ የሚል እንደዚህ አይነት ችግር ላይ እየወደቁ ይመስል ነበርና እሳቸውም ከተናገሩት ይህንን መረዳት ይቻላል። ሰሯቸው አካላት ሰዎች ስለነበሩ ማለት ነው። እና በአሁኑ ላይ በተወሰነ መልኩ መነቃቃትና አገራዊ መግባባትንም ለመፍጠር ያደረጓቸው ጥረቶች ይበል የሚያሰኙ ናቸው ማለት ይቻላል። በተለይ የተወሰኑ እስረኞችን መፍታት የኦሮሞ ዲሞክራሲ ግንባር አባላት የነበሩትን ወደ ሀገር ውስጥ መጥራት፣ አሁን ደግሞ በቅርቡ እንደተናገሩት ወደ ግብጽ ሄደው ባለፈው በአይሲስ የተገደሉ ሰዎችን አስከሬን ለማምጣት ቃል ሁሉ ገብተዋልና ማለት ለዜጎች ክብር መስጠት በመጀመራቸው መግባባትንም ለመፍጠር ጥረት እንግህ በአዎንታዊ መንገድ መውሰድ ይቻላል። አቶ ውብሸት የአድማጮችንም ጥያቄ ያክለን። ስለምንወያይበት እንደው ጠቅለል ያለ ግምገማ ሰጥተውናል። በአዎንታዊ መልኩ ነው እሳቸው ያደረጉትን የሚያዩት፣ እርሶ፣ ቋፍ ላይ የነበረች ሀገር ነው የተረከቡት እና ብዙ የሰሯቸውን እስረኞችን መፍታትና የመሳሰሉትን ሁሉ ዘርዝረዋል። ግን አንድ ቁልፍ ቃል ያሰሯቸዋል ወይ የሚለውንም ደግሞ ሀሳብ ሰንዝረዋል እና መዘንጋት የሌለበት ጠቅላይ ሚኒስትር አቢይ አህመድ የኢህአዴግ ተመራጭ ናቸው። የኦፒዲኦ ተመራጭ ናቸው እና ከዚ አንጻር ዶክተር እስቄል ገቢሳ የሚሰጡንን ሀሳብ እንመልከት። እርግጥ ነው ከተነሱት ነገሮች ሀገር አቋፍ ላይ ነበረች፣ እሱን ወደኋላ መልሰዋል አረጋግጠዋል ማለት ባይቻልም አንዣቦ የነበረውን አደጋ ትንሽ ወደ መረጋጋት እንዲመለስ አድርገዋል። በዚህ ደረጃ እንግዲህ አንደኛ ፀሐያማ የሆነ ስብእና ስላላቸው ሰው ሊከተላቸውና ሊያምናቸው ይችላል። ሁለተኛ ለዜጎች ግድ የሚላቸው የሚመስሉ አንዳንድ ነገሮችን አድርገዋል። በተለይ ተረስተዋል የሚባሉ ዜጎችን ከውጭ ከጎረቤት ሀገሮች ወደ ማስፈታት መንግስት ለዜጎቹ ግድ ይለዋል ሊባል የሚችል አድራጎት ስለሆነ ጥሩ ነገሮችን አድርገዋል። በተለያዩ የኢትዮጵያ ክፍሎች በመገኘት ሕዝብን አነጋግረዋል። አዲስ ጠቅላይ ሚኒስትር ወይም የማንኛውም ድርጅት መሪ ስራውን በሚጀምርበት ጊዜ በውስጥ ያሉትን ማየትም በጣም አስፈላጊ ነገር ነው። እነዚህ ሶስት ነገሮች ወይም ሌሎችን ተጨምረው የፖለቲካ አለመረጋጋት የነበረውን ነገር ትንሽ መለስ አድርገውታል ለማለት ይቻላል። በሀገሪቱ ላይ ያንዣበበው ግን የመበታተን እና የእርስ በእርስ ጦርነትን የሚመስል በኢትዮጵያ ሶማሌ ክልልና በኦሮሚያ መካከል በየቦታው ሲነሱ የነበሩትን አለመረጋጋት ፈጽመው አስወግደዋል ለማለት በሚቻልበት ደረጃ ላይ አይደለም። የማንነት ጥያቄዎች ተነስተዋል በኢትዮጵያ ውስጥ እነሱንም መልስ ለመስጠት ሞክረዋል። በተለይ በንግግራቸው በተለያዩ የኢትዮጵያ ክልሎች ሄደው በንግግራቸው ተስፋ የሚሰጥ ንግግር እየሰጡ ሰዎችን ወደ ተስፋ እንዲመለሱ አድርገዋል። ሆኖም ግን በሚናገሩበት ጊዜ በአንድ ቦታ የሚናገሩት በአንድ ቦታ ችግር እየፈጠረባቸው፣ በሌላ ቦታ የሚናገሩት በተለየ ቦታ ችግር እየፈጠረባቸውም እንደነበረም የሚታወቅ ነገር ነው። የለውጥ ተስፋ አድርገን ነው በተለይ አሁን አቶ ገዱ እንዳደረጋቸው አማራ ክልልን በጎበኙበት ጊዜ እንደተናገሩት የደገፍነው ለውጥ በኢትዮጵያ ውስጥ ያመጣሉ ብለን ነው አሉ። ሁሉም ሕዝብ ከሳቸው ተስፋ ያለው ይህንኑ ነው። ለውጥ ያመጣሉ ተብለው ነው። ምክንያቱም እስካሁን ድረስ ያለው ስርዓት ለኢትዮጵያ ሕዝብም ለሀገሪቷም ይሆናል ተብሎ በማይጠበቅ ቦታ አደጋ ላይ አድርሶት ስለነበረ ለውጥ ያመጣሉ ነው። ይሄንን ለማየት ከፈለግኝ አንደኛ ርዕዮተ ዓለማዊ የሆነ ለውጥ ተደርጓል ከተባለ አሁንም ቢሆን የሚናገሩት የልማታዊ መንግስትን እንዳላቸው ነው የሚናገሩት። ከዛ ለውጥ ያለ ነገር ብዙ አላየሁኝም። ሌላው የመዋቅር ነው፣ የመዋቅራዊ ለውጥ ያመጣሉ ተብሎ ይታሰባል። በዛ ደረጃ ላይ የተጨበጠ ነገር ያየሁት ነገር የለም። ሶስተኛ በፖሊሲ ደረጃ ለውጥ ያመጣሉ ተብሎ ነበር። ነገር ግን ከእሳቸው መመረጥ በፊት የነበሩት ዋና ዋና ጥያቄዎችም እስካሁን ድረስ በቅጡ አድረስ አልተደረጉም። ዋና ዋናዎቹ ጥያቄዎች ለምሳሌ ከአስቸኳይ ጊዜ አዋጁ ብንነሳ፣ ሌላውን የዲሞክራሲ ምህዳርን ለማስራት በሚለው በኋላ ልንመልስ እንችላለን። በእነዚያ ደረጃዎች ብዙ የ ለውጭ ሁኔታዎችን የሚያላየውም መጨረሻ ላይ አንድ ነገር የምናገረው ዶክተር አብይ ወደ ስልጣን የመጡት ኢህአዴግ ስለፈለጋቸው ሳይሆን የህዝብ ድጋፍ ስለሆነ ነው። አሁንም የህዝብ ድጋፍን ተጠቅመው ይሄንን መዋቅራዊና ሪዮታላዊ የሆነ መሰረታዊ ለውጥ ለማምጣት የህዝቡን ድጋፍ በመጠቀም ይሄ የተፈራውንና ያሰሯቸዋል ወይ የሚባለውን ጥያቄ ፊት ለፊት ለመጋፈጥ ብዙም አላሳዩም። አሁንም ፈራ ተባ ያሉ ነው እንጂ የህዝብ ድጋፍ አለኝ እና የህዝብ ጥያቄ አለ እና በድፍረት በህዝብ ድጋፍ በህዝብ ጥያቄ መሰረት መልስ ማለት የሚል ነገር ብዙ ላይ የሆን ሆናይ። እሺ አመሰግናለሁ። ይህን ያህል የመንደርደሪያ ሀሳባችሁን ከሰጣችሁን ወደ አድማጮች ጥያቄ እንግባና በርካታ በኢሜይል በፌስቡክ የደረሱን ጥያቄዎች አሉ። እነሱን እያሰማኋችሁ መልሳችሁን ትሰጡኛላችሁ። ተናስትልጊ እኔ የምደውለው ከዚሁ ከቨርጂኒያ ነው። አርጊጠ ዶክተር አብይ መመረጥ በጣም ጥሩ ነገር ነው። ያው በነጸብ አካመት ያልሰማ ጥሩ ነገሮች እንደ ጠቅላይ ሚኒስቴር ሰምተናል። በዚሁም እናመሰግናቸዋል። ግን በእርግጥ የሰሩት ስራ ቢኖር ሀገር ለማረጋጋት በሁሉም ቦታ ሂዶ ያው እዙን ለማረጋጋት ሰርተዋል። ከዚህ ውጪ የሰሩት ስራ ካለ እንዲገለጽልኝ አቶ ጤጠይቃሉ። ከዚህ ውጭ ሌላ ስራ ሰርተዋል ማለት ግን እኔም ነው አለፍም እምነት ግን፣ ኢትዮጵያ የሚያስፈልጋት እንደዚህ ማረጋጋት ብቻ ነው ወይስ የፖለቲካ ችግር ነው ኢትዮጵያ ውስጥ ያለው? እንግዲህ አድማጫችን የሚሉት እስካሁን አረጋግተዋል፣ እናንተ አገሪቱን እንዳረጋጉ ገልጻቸዋል። ነገር ግን ከነበራቸው የጊዜ አንጻር በቂ ስራ ሰርተዋል ብላችሁ ታምናላችሁ? የባከነ ጊዜ አለ? ምክንያቱም በንግግራቸው የሚተቿቸው ብዙ ሰዎች አሉ። ብዙ ይነጋገራሉ እንጂ የሚፈጽሙት የለም እያሉ። አቶ ውብሸት እንግዲህ ያው እሳቸው ጠቅላይ ሚኒስትር ሆነው ከመመረጣቸው በፊት የታወጀ አስቸኳይ ጊዜ አዋጅ አለ። እዚህ አንጻር ቅድሚያ ሊሰጥ የሚችለው አገር ማረጋጋት ነው። እንግዲህ ሌሎች እርምጃዎችን ማረጋጋት በኋላ የሚወሰዱ አሉ፣ ጎን ለጎን የሚወሰዱ አሉ ከዛ አንጻር ወደ ሁለት ወር አካባቢ የደረሰ ነው። እሳቸው ከተመረጡ የሰሯቸው ትንሽ ናቸው የሚባሉ አይደሉም፣ እንደ እውነቱ ለመናገር ማለት ነው። ለምሳሌ ቀድሞ ጠቅላይ ሚኒስትር ከአቶ ኃይለ ማርያም አንጻር ብንወስድ፣ አቶ መለስ ዜናዊ አንጻር ብንወስድ፣ በሁለት ወር ጊዜ ከሰሩት አንጻር ስናው ብዙ ነው። ግን ማነጣጠር ያለብን ሀገሪቱ ከነበረችበት ችግርና ሀሳባቸውን ቃል ከገቡት ሕዝቡም ከሚጠብቀው አንጻር፣ ከዚህ አንጻርም ብንለካው ያነሰ አልመሰለኝም። እንደውም ኢኮኖሚያዊ ችግሩንም ብሎ ለመፍታት ትላንትና ነው ከትላንት ወዲያ የትግራይ ተወላጆችን አጌተው ባነጋገሩበት ላይ እንደተናገሩት ሳውዲ አረቢያ እንደዚህ አንድ አምስት ቢሊዮን ዶላር እርዳታ ቃል እንድትገባላቸው እና አንድ አመት የነዳጅ ስጦታ ሁሉ እንደተሰጣቸው ስለ ሰማን ከዚህ አንጻር እንደውም ካሰቡት በላይ ርቀው ሄደዋል። ይሄ ማለት ግን መሰራት የነበረባቸው ያልተሰሩ ነገሮችን በመካድ አይደለም። የአድማጭን ጥያቄ እንግዲህ ይህነ ብቻ ነበሩ ጥያቄያቸው ከተባለ አይደለም፣ ይህ ብቻ አይደለም። በጣም በርካታ ጥያቄዎች አሉ፣ ህዝብ የጠየቃቸው ህዝቡ የሚፈልጋቸው ግን ዋና ዋና እርምጃዎችን ለመውሰድ ለሀገሪቱ ው በዋናነት ብሄሩን መሰረት ያደረገ የፌዴራል ስርዓት እና የሀገር አወቃቀር ስርዓት ሲሆን የሚከተሉ እኔ እንደምገምተው ከተለያዩ ብሄሮች አመኔታን ና ይሁንታን ማገኘት የፈለጉ ይመስለኛል። ምክንያቱም ጡረታ እንኳን ሲያስወጣቸው የተወሰኑትን ባለስልጣናት እንዳኮረፉ እና እንደተቀየሙ ነው እንግዲህ የተናገሩት። እርግጥ ስለተቀየሙ ብለው ደግሞ ሌላ ነገር አለመውሰዳቸው በራሱ አጠያቂ ነው። እንግዲህ አንድ ሰው ምንም እንኳን ኮራፕድ ቢሆንም ወይም ሙስና የፈጸመ ቢሆንም ሲባረር የብሔሩ ጉዳይ አብሮ ስለሚመጣ ያንን ትንሽ አመኔታና መግባባት መፍጠር የፈለጉ ይመስለኛል። እና ከዚህ አንጻር ወደፊት የተለያዩ እርምጃዎችን ይወስዳሉ ብዬ አስባለሁ። እሺ፣ አመሰግናለሁ። ከዚሁ ጥያቄ ጋር አያይዤ በኢሜይል ከመጡልን ጥያቄዎች አንዱ አቶ ሰለሞን በላቸው የላኩልን ጠቅላይ ሚኒስትር አቢይ ይዘውት የተነሱት አስተሳሰብ በእርግጥ ከኢህአዴግ የተለየ ነው ወይ የሚል ነው። በ27 አመታት የኢህአዴግ አመራር እንደዚህ አይነት አስተሳሰብ ይዞ የመጣ መሪ ጭራሽ አላየውም ይላሉ። በእርግጥም የኢህአዴግ አስተሳሰብ ከሆነ በነባሮቹ አመራሮችና በእሳቸው አመራር መካከል ምን ልዩነት ታያላችሁ ነው የሚሉትና ዶክተር እስቄል ቀደም ያለውን ጥያቄ ሲመልሱ የኢህአደግን የአብዮታዊ ዲሞክራሲን መርህ እንደሚከተሉ ነው እና የጠቀሱት። የተለየ ነገር አላዩም ወይ? በየቦታው ያደረጓቸውን በጎ ነገሮች አሁንም በጎ ናቸው ብዬ እናገራለሁ። ከእሳቸው በፊት የማይነሱ አንዳንድ ኢትዮጵያን የመውደድን ነገሮች በሰፊው ማንሳታቸው መልካም ነገር ነው። እኔ ግን ያልኩት አንደኛ ለውጥ በምንልበት ጊዜ የለውጥ ጠቅላይ ሚኒስትር ናቸው። በለውጥ ፈላጊዎች ግፊትም ጠቅላይ ሚኒስትር የሆኑ ናቸው። ስለዚህ የዛ ማህበራዊ ሀይል ኤጀንት ናቸው ብዬ ነው ለመገመት የምፈልገው። በዛ ደረጃ ከሆነ ርዕዮተ ዓለማዊ ነገር ተለውጧል ወይ ከተባለ ምንም ያየሁት ነገር የለም። አቶ መለስ በነበሩበት ጊዜ ይናገራሉ፣ አንድ ችግር ሲፈጠር ይሄ ቦናፓርቲዝም ወይንም ከሁለት ሺ አምስት ምርጫ በኋላ ልማታዊ መንግስት እንገነባለን ያንን ርዕዮተ ዓለም ወደድኩትም ቀላሁትም ከየት እንደሚመጣል ግልጽ ባለ መንገድ የርዕዮተ ዓለማዊ አቅጣጫን ቀይሰዋል። ከዛ ወዲህ በኢትዮጵያ ውስጥ በተቀኝ ሰው እንዲያውም ቢዝነስ ሰዎችን በሚያነጋግሩበት ጊዜ መንግስታችን ልማታዊ መንግስት ነው ብለው ያንኑ ነው ሲያቀነቅሉ የሰማኋቸው። በሀገሪቱ ውስጥ በመዋቅር ደረጃ በተለይ በጸጥታና በጦሩ መሀከል ብዙም ብዙም አይነት ለውጥ እስካሁን ድረስ አላየሁኝም ከኢህአዴግ የተለየ ነው የሚባለው ነገር አሁንም የኢህአዴግ ጠቅላይ ሚኒስትር ናቸው። አሁንም ኦህዴድ ከኢህአዴግ ውስጥ ተጣብቆ ነው ያለው። ስለዚህ ምንም አይነት ለውጥ በዛ ደረጃ ላይ ተደርጓል ብዬ ለማየት እንግዲህ ሌሎች ሰዎች ካልነገሩኝ በስተቀር እስካሁን ድረስ አላየሁም። በፖሊሲ ደረጃ ልውሰዶ ያደሩ ጥያቄዎች አሉ። የአስቸኳይ ጊዜ አዋጁ ወሳኝ ነው። ወሳኝ የሚሆነውም ደግሞ ዛሬ በህዝብ ላይ ያለውን ችግር ለማቅለል ሳይሆን፣ ወደፊትም ልንሄድባት የምንፈልጋት ዲሞክራሲያዊ ኢትዮጵያ ጊዜ ለመስጠት እና ለመዘጋጀት የሚያስፈልግ ስለሆነ የአስቸኳይ ጊዜ አዋጁ መነሳት አለበት። ይሄ ጥያቄ ለስራቸው ብቻ የቀረበ ጥያቄ አይደለም፣ በፊትም የነበረ ነው። እስረኞች ተለቀው አላለቁም። እንለቃለን ብለዋል፣ ብዙ ለቀዋል። አሁንም መለቀቅ ያለባቸው እስረኞች አሉ። በኢትዮጵያ ውስጥ እስረኛ፣ የፖለቲካ እስረኛ መኖር የለበትም ብሎ በቃላቸው የተናገሩትን አሁንም መልቀቅ አለባቸው። አሁን አንድ ወሳኝ ነገር ደግሞ አለ። የኢትዮጵያ ጦር የኢትዮጵያ ዳር ድንበር ላይ ሆኖ ኢትዮጵያን ከውጭ ወራሪ የሚጠብቅ ጦር ነው እንጂ በየክልሉ ውስጥ እየዞረ ሰዎችን ቴሮራይዝ የሚያደርግ የሚገድል መሆን የለበትም። ይሄኛውም ያደረ ጥያቄ ነው። ጦሩ ከክልሎቹ ሁሉ መውጣት አለበት። ይሄ ደግሞ የሕዝብን ጭንቀት ለማስወገድ ብቻ ሳይሆን በኢትዮጵያ ውስጥ ያለው የፌዴራላዊ ስርዓትን ስር እንዲሰድ ለማድረግ ይጠቅማል። አሁን ያለው በአካባቢ ያለው ጦር መውጣት አለበት። እነዚህ ያደሩ ጥያቄዎች አልተመለሱም። በሁለተኛ ደረጃ ላይ የለውጥ ጠቅላይ ሚኒስትር ናቸው ከተባለ የዲሞክራሲ ምህዳሩን እናሰፋለን ብለው ስለተናገሩ ኢትዮጵያ ውስጥ የዲሞክራሲ ስርዓት እንዳይገነባ በህግ ደረጃ ተወስደው እንቅፋት የሆኑትን ህግጋት በሙሉ ማስወገድ መቻል አለባቸው። በቃላቸው እንኳን ሲናገሩ አልሰማሁም። ስለ በጎ አድራጎት ህግ፣ ስለ ፀረ ሽብር በቃል እንኳን ሲናገሩ አልሰማሁም። ዲሞክራሲ ሊሰፋ አይችልም። ኢትዮጵያ አለመረጋጋትን እሷቸው መልሰዋ የተባለ በኢትዮጵያ ውስጥ ወደ ዲሞክራሲ ካልሄድን በስተቀር ወደ መበታተል ልንሄድ ነው። በዚህ አቅጣጫ ላይ ህጋዊ በሆነ ቃል አደለም፣ ህጉ ትክክል አደለም። እና ፓርላማው ህጉን ማንሳት አለበት፣ ማስፋት አለበት። የዲሞክራሲ ምህዳሩ መስፋት አለበት ከተባለ መስፋት አለበት። ሶስተኛ ደረጃ ወደ ህዝብ ምርጫ መሄድ አለብን። እስካሁን ድረስ ችግር የተፈጠረብን ህዝብ ድምፁ ስላልተሰማ ነው። ወደ ህዝብ ምርጫ ለመሄድ ደግሞ ሌሎች ሁለት ችግሮች አሉ። የፓርቲ ምዝገባ ህግ አለ፣ የኢሌክሽን ህግ አለ። በእነዚህ ደረጃ ያሎች እንኳ ታይም ላይን ወይም የጊዜ ፕሮግራም እንኳን አልሰጡንም። ስለዚህ ምንም ለውጥ እኔ በለውጥ ደረጃ አይቻልም። ይሄ ማለት ደግሞ ያደረጉት ነገሮች በሙሉ ዋጋ የላቸውን ለማለት አይደለም። በጎ ነገሮች ተደርገዋል። ነገር ግን ፕሮግራማዊ በሆነ መንገድ፣ ተስፋ በሚሰጥ መንገድ አቅጣጫችን በዚህ በኩል ነው በሚል ነገር እኔ አላየሁኝም። ተስፋ አሁንም አለ። ግን አንድ ቀን ባለፈ ቁጥር አንድ ቀን እያደረን በሄደን ቁጥር ተስፋው እየጨለመ ነው። ይሄ እርምጃ መውሰድ አለባቸው። እርምጃ ከወሰዱ የሁላችንም ድጋፍ አላቸው። አሁን በተስፋና በድርጊት መካከል፣ በቃልና በድርጊት መካከል ነው ተንጠልጥለን ያለ ነው። አድማጮች፣ የጥያቄው መልስ ሁለተኛ ክፍል በነገው ምሽት ይቀጥላል። ተከታተሉ። ቀጣዩ አፍሪካ ነክ ርዕሶች ነው። አዘጋጅና አቅራቢ አዳነች ፍስሐዬ። አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ኢትዮ ቴሌኮም አገር በቀል ኩባንያዎች በመሠረተ ልማቱ በኩል የኢንተርኔት አገልግሎት እንዲሰጡ ለመፍቀድ ተስማማ፣ ኢትዮጵያ የሚመረተው ኤመረልድ ምርጥ ከሚባሉት መካከል መሆኑ ተገለጸ፣ ቡሩንዲ የፕሬዚዳንቱን የሥልጣን ዕድሜ የሚያራዝም ሕገ መንግሥት አጸደቀች የሚሉት ርዕሶች ነው በዛሬው አፍሪቃ በጋዜጦች ቅንብራችን የምንመለከተው የሮይተርስ የዜና አገልግሎት ዘገባ የኢትዮጵያው ቴሌኮም ኩባንያ አንዳንድ አገር በቀል ተቋማት በመሠረተ ልማቱ በኩል የኢንተርኔት አገልግሎት እንዲሰጡ ለመፍቀድ መስማማቱን ጠቁመዋል። ኢትዮ ቴሌኮም ከአንድ መቶ ሚሊዮን በላይ የሚሆን ሕዝብ ባላት ሀገር ከ16 ሚሊዮን በላይ የሚሆኑ የኢንተርኔት አገልግሎት ተጠቃሚዎች እንዳሉት ዘገባው ገልጿል። አገር በቀል ኩባንያዎች በኢትዮጵያው ቴሌኮም በኩል የኢንተርኔት አገልግሎት እንዲሰጡ ለመፍቀድ የተወሰነው የኢንተርኔት ተገልጋዮችን ብዛት ከፍ ለማድረግ ነው ሲሉ የቴሌኮም ኮሚኒኬሽንስ ኃላፊ አቶ አብዱረህማን አህመድ መናገራቸውን የሮይተርስ ዘገባ ጠቅሷል። በአገልግሎት ሰጪዎች መካከል ውድድር እንዲኖር ያበረታታል። በዛ መልክም የተጠቃሚዎች ክፍያ ሊቀንስ ይችላል። አላማውም ይህ ነው ሲሉ አቶ አብድረህማን ማስረዳታቸውን ዘገባው አውስቷል። እስካሁን ባለው ጊዜ ስምንት ኩባንያዎች የኢንተርኔት አገልግሎት ለመስጠት መመዝገባቸውን የቴሌኮም ኮሚኒኬሽንስ ኃላፊ ገልጸዋል። የውጭ ሀገራት ኩባንያዎች በቴሌኮም በኩል አገልግሎት ለመስጠት እንደማይፈቀድላቸው አክለው ተናግረዋል። ኢትዮጵያ ቴሌኮሙኒኬሽኗ በመንግስት ጥቅሎች ከተያዙባቸው ጥቂት የአፍሪካ ሀገሮች አንዷ ናት። ሀገሪቱ የቴሌኮም ዘርፍ በመንግስት ይዞታ እንዲቆይ የምታደርገው በኩባንያው የሚገኘው ገቢ የባቡር ሀዲድን በመሳሰሉት የመሰረተ ልማት ውጥኖች ላይ ስለሚውል ነው ሲሉ አቶ አብድራህማን አህመድ ማስገንዘባቸውን ሮይተርስ የዜና አገልግሎት ላይ የወጣው ዘገባ ጠቅሷል። በደቡብ ኢትዮጵያ ሻኪሶ ከተማ አጠገብ የሚገኘው ሥራ ከጀመረ ሁለት ዓመታት ከሆነው ማዕድን የሚወጣ ኤምራልድ የተባለው ክቡር ድንጋይ ከፍተኛ ጥራት አላቸው ከሚባሉት የኮሎምቢያ ኤምራልዶች ጋር የሚወዳደር ነው መባሉን ኒውዮርክ ታይምስ ጋዜጣ ላይ ወጣው ዘገባ ገልጿል። በኦዴሳ ዩኒቨርሲቲ ጂኦሎጂ ማለትም ስለ መሬት አቀማመጥና ይዞታ ምርምር ተማሪ የነበሩት በአሁኑ ወቅት ባንኮክ የሚኖሩት የክቡር ድንጋይ ነጋዴ ቭላዲስላቭ ያቮሪስኪ ስለ ክቡር ድንጋዮች መጽሐፍ ጽፏል። ያቮሪስኪ የሻኪሶ ደማቅ አረንጓዴ ቀለም ያለው ኤምራልድ ከፍተኛ ጥራት ካለው የኮሎምቢያ ኤምራልድ ጋር የሚወዳደር ነው ማለታቸውን የኒውዮርክ ታይምስ ጋዜጣ ድረገጽ ዘግቧል። ዘገባው አያይዞም ስለ ኢትዮጵያው ኤምራልድ ምርጥነት የተደነቁት ያቮሪስኪ ብቻ ሳይሆኑ በዓለም አቀፍ የክቡር ድንጋይ ነጋዴዎች መካከል ከፍተኛ ደስታ እንዳለ ይገልጻል። ብዙዎችን ያስደሰተው አብዛኛዎቹ የኢትዮጵያ ክቡር ድንጋዮች ቀለማቸውን የሚያደምቅ ዘይት መጨመር የማያስፈልጋቸው በመሆኑ ነው፣ ይላል የክቡር ድንጋዩ ነጋዴ ያቮረስኪ ስለ አንድ የኢትዮጵያ ክቡር ድንጋይ በማድነቅ ሲናገሩ፣ አንድ ምርጥ በጣም ውብ የሆነ በአስር ካረት የሚመዘን የኢትዮጵያ ኤመራልድ አለኝ። ክቡር ድንጋዩን ስትመለከተው ውስጡ ብዙ ገንዘብ እንዳለው ይታይሃል ብለዋል። ቀጥሎም በአስር ካረት ስለሚመዘን የኮሎምቢያ ኤሜራልድ ስናወራ ዋጋው አንድ ሚሊዮን ዶላር ነው ያውም የትም አታገኘውም። ይህን ድንጋይ እጅህ ላይ ስትጨብጥ ግን ደስታ ይሰማሃል፣ የቤትህን ዋጋ ያህልም አታወጣበትም በማለት ስለ ኢትዮጵያው ክቡር ድንጋይ ያላቸውን አድናቆት መግለጻቸውን ዘገባው አውስቷል። የኢትዮጵያን ኤመራልድ ከገዙት ስድስት ወራት ማለፉን ገልጸው ዋጋው በእጥፍ ጨምሯል ማለታቸውን ለአንድ ተጨማሪ ዓመት ካቆየሁት ደግሞ ብዙ ዋጋ አገኝበታለሁ ሲሉ የክቡር ድንጋይ ነጋዴው የቮሮስኪ የመናገራቸውን ኒውዮርክ ታይምስ ጋዜጣ ድረገጽ ላይ የወጣው ዘገባ አስነብቧል። አሁንም የኒውዮርክ ታይምስ ጋዜጣ ድረገጽ የቡሩንዲ ሕዝብ የወቅቱን ፕሬዝደንት የሥልጣን ጊዜ ከአምስት ወደ ሰባት ዓመታት የሚያራዝም ሕገ መንግሥታዊ ለውጥ መደገፉን ዘግቧል። በበፊቱ ሕገ መንግሥት የጊዜ ገደብ መሠረት የሥራ ጊዜያቸውን ሊያበቃ የነበረው ፕሬዝደንት ፒየር ንኩርንዚዛ በአዲሱ ሕግ ለሁለት ተጨማሪ ዓመታት ይቀጥላሉ ማለት ነው። ፕሬዝደንቱ ከሁለት ዓመታት በኋላም ለሦስተኛ ጊዜ ይወዳደራሉ ተብሎ እንደሚታመንም ዘገባው ገልጿል። የሕገ መንግሥቱን ለውጥ በመቃወም የተካሄደውን ዘመቻ የመሩት አጋቶን ሯሳ የሕዝብ ውሳኔው ውጤት ፕሬዝደንቱ ከአገሪቱ ተቋማት ሁሉ የበላይ የሚሆኑበት አዲስ ምዕራፍ ከፍቷል፣ በማለት ስጋታቸው እንደገለጹ የኒውዮርክ ታይምስ ጋዜጣ አውስቷል። የመንግሥት ባለሥልጣኖች ግን አዲሱ ሕገ መንግሥት የብሔራዊ ሉዓላዊነት ተምሳለት ነው፣ ቅልጥፍና ወደ ተላበሰ መንግሥታዊ አስተዳደርም ያመራል እንደሚሉ ዘገባው አውስቷል። ባለፈው ሐሙስ በተካሄደው ህዝበ ውሳኔ አዲስ ሕገ መንግሥት ድጋፍ ያገኘው በ73 ከመቶ መሆኑን የሀገሪቱ የምርጫ ኮሚሽን አስታውቋል። ተቃዋሚዎች የድምፅ አሰጣጡ ሂደት የማስፈራራትና የማዋከብ ድባብ የሰፈነበት ነበር እንደሚሉ የኒውዮርክ ታይምስ ጋዜጣ ድረገጽ ጠቅሷል። አዲሱ ሕገ መንግሥት የፕሬዝዳንቱን የሥራ ጊዜ ከማራዘም ሌላ ወንጀለኛ የተባሉ ሰዎችን ለውጭ ሀገር ማስረከብን ያግዳል። ይህ አንቀጽ በዓለም አቀፍ የወንጀል ችሎት ላይ እያነጣጠረ ተደርጎ እንደሚታይ ዘገባ አውስቷል። ብሩንዲ እንደ አውሮፓ አቆጣጠር ባለፈው ጥቅምት ወር ከዓለም አቀፍ የወንጀል ችሎት ለመውጣት የመጀመሪያዋ ሀገር ሆናለች ሀገሪቱ ይህን እርምጃ የወሰደችውም ፕሬዚዳንት ንኩርንዚዛ ለሶስተኛ ጊዜ ስልጣን ከያዙበት ጊዜ አንስቶ ካለ ፍርድ የመግደል ሰዎች የገቡበት እንዳይታወቁ የማድረግ በዘፈቀደ የማሰር ስቆቃና የወሲብ ጥቃት የመፈጸም ማስረጃዎች መገኘታቸውን የተባበሩት መንግስታት ድርጅት ዘገባ ካስታወቀ በኋላ መሆኑን ኒውዮርክ ታይምስ ጋዜጣ ገልጿል ያም ሲባል ግን ዓለም አቀፍ የወንጀል ችሎት የወንጀል ምርመራውን የጀመረው ብሩንዲ በኦፊሰል ከችሎቱ አባልነት ከወጣች ሁለት ወራት በፊት በመሆኑ አሁንም በሕጋዊ መንገድ ሊገፋበት እንደሚችል ዘገባዋ አወስቷል። አዲሱ ሕገ መንግሥት የሁቶዎች የቱትሲዎችና የትዋ ውክልና ተመጣጣኝ እንዲሆን የሚያግዘው ኮታ እንደ አውሮፓን አቆጣጠር እስከ 2025 ዓ ም በሚኖር ጊዜ ውስጥ እንዲቀር የሚጠይቅ መሆኑ ዓለም አቀፍ ታዛቢዎቹን አሳስበዋል። ምክንያቱም ለስምንት ዓመታት ያክል ሲካሄድ የቆየውን ጦርነት ለማብቃት እንዲረዳ የተስማሙበት ዘዴ ነበርና ይህ ውሳኔ በአገሪቱ የስለላ አገልግሎት ያለውን ኮታ ያነሳል ማለት ነው። ይህ ለውጥም የዘር ውጥረት ቀስቅሶ አዲስ መቃቃር ሊፈጥር ይችላል ሲሉ ዲፕሎማቶች ስጋታቸውን ገልጸዋል። በተለያዩ የፖለቲካ ጎራዎች ያሉት የሀገሪቱ ተወላጆች ግን እንዲህ አይነቱን ስጋት አያስተናግዱም። በተለያዩ ሙያዎች የተሰማሩ ቡሩንዳውያን አሁን ያለው የፖለቲካ ፓርቲዎች አባልነት በዘር አባልነት ይደረግ የነበረውን መተካቱን ይገልጻሉ። ችግራችን የዘር ጉዳይ ሳይሆን መልካም አስተዳደር ነው ሲሉ የተቃዋሚዎች መሪ ርዋሳ ማስገንዘባቸውን፣ የአራት የፖለቲካ ድርጅቶች መሪዎች አባሎቻቸው በሀገሪቱ ብዙሃን ከሆኑት ሁቱና ቱትሲ መሆናቸውን እንዳስረዱ ኒውዮርክ ታይምስ ጋዜጣ ድረገጽ ላይ የወጣው ዘገባ ገልጿል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች ስትንገናኝ በደህና ቆዩን። አሁን ወደ መጨረሻው ቅንብር ነው የምናልፈው። አድማጮች እሰጥ አገባ የተሃድሶ ለውጥ በኢትዮጵያ እድሎችና ፈተናዎች። ለምሳሌ አሁን የምርጫ ህጋች መስተካከል አለበት። ለምን አሁን ያለውን ከሀገሪቱ ጋር የፖለቲካ ሁኔታ የፖለቲካ ፓርቲዎች ብዛት ጋር አብሮ ሊሄድ አልቻለም፣ ብዙዎቹን ሊያሳትፍ አልቻለም። ስለዚህ ምናልባት ለየት ያለ የምርጫ ቀመር ለምሳሌ ያሸነፈ አብላጫ ድምፅ ያገኘ ተወዳዳሪ ከየቦታው ከማለፍ ይልቅ ምናልባት ድምፅ ባገኙ የፖለቲካ ፓርቲዎች መሰረት በሀገር አቀፍ ደረጃ ያንን ቀመር ወስዶ የፓርላማን በዛ ደረጃ ቢዋቀር ምናልባት አንድ የፖለቲካ ተቋም ወይ ፓርቲ ብቻ አብላጫ ስለማይኖረው ከተለያዩ የፖለቲካ ፓርቲዎች ጋር አጋር ፈጥሮ መንግስት የሚመሰረትበት አይነት ሁኔታ እንዲፈጠር ምርጫው መታየት አለበት። ከሁሉም አስቀድሞ ኢትዮጵያ አሁን የሚያስፈልጋት ችግር ውስጥ ናት ካልን ብሔራዊ እርቅ ነው። ብሔራዊ እርቅ ከሁሉም በፊት ቀድሞ መገኘት አለበት። ያ ማለት የፖለቲካ ፓርቲዎች እነሱ እንደሚሉት የተፎካካሪ ፓርቲዎች እርቅ ማለት አይደለም። ብሔራዊ እርቅ ማለት ኢትዮጵያ ውስጥ ያሉት ወገኖቻችን አሁን በቀደም ዕለት በቴሌቪዥን ቀርበው ሲናገሩ እንደሰማሁት ፌዴራሊዝሙ ራሱ ያመጣብን እርስ በርስ ፍጅት አለ። ተግዳሮቶች አሉ። እነዛን ተግዳሮቶች ለመፍታት ብሔራዊ እርቅ ያስፈልጋል። ብሔራዊ እርቅን መጀመሪያ ካላደረግን፣ መንገዱን ካልጠረግን፣ በዚህ መንገድ ወደፊት አንራመድም የሚሉ አሉ። ያን ለማድረግ የተቃዋሚ ፓርቲ ወይም የተቀናቃኝ ፓርቲ አባላት በሙሉ ከእስር በመፍታት መፈታት አለባቸው። ያን ለማድረግ ቅድመ ሁኔታው ምንድን ነው? ኢትዮጵያ ውስጥ እስካሁን ድረስ ያለው የአስቸኳይ ጊዜ አዋጅ መነሳት አለበት። ሰዎች እንደ ልባቸው እንዲናገሩ እንደ ልባቸው እንዲሰበሰቡና ለዚች ሀገር ኢህአዴግ ብቻ ሳይሆን ተቃዋሚዎችም፣ ሌላውም ወገን ሲቪክ ኦርጋናይዜሽኖችንም ወሳኝ ሚና ስለሚጫወቱ ለእነሱ መንገዱን መጥረግ ያ ነገር አልተደረገም እስካሁን ድረስ። ተከራካሪዎች አቶ መኮንን ካሳ ቀድሞ የኢህአዴግ የድጋፍ ማኅበር በዩናይትድ ስቴትስ ሰብሳቢ የነበሩ ናቸው። ከዩናይትድ ስቴትስዋ የዋሽንግተን ግዛት ዋና ከተማ ከሲያትል ሲሆኑ በኢትዮጵያ ጉዳዮች ላይ ባተኮሩ ጽሁፎቹ የሚታወቀው አቶ ክንፉ አሰፋ ደግሞ በኔዘርላንድስ የአምስተርዳም ከተማ ነዋሪ የሆነ ጋዜጠኛ ነው። በጠቅላይ ሚኒስትር አብይ አህመድ የሚመራው አስተዳደር አመጣለው በሚለውና እንዲያ መጣም በሚጠበቁ የለውጥ እርምጃዎች እንዲሁም አሉ በሚባሉ እድሎችና ፈተናዎች ዙሪያ በተከታታይ በሚቀርብ የሰጥ አገባ ክርክር አካል ነው የሰማችሁት። አቶ መኮንን ካሳና አቶ ክንፉ አሰፋም ሰፋ ላለው ክርክራቸው በነገው ምሽት ይመለሳሉ። ጠብቋቸው። ኤርትራዊቱ ድምፃዊት ፀሐይቱ ባራሂን ድምፅ ነው የሰማችሁት። አድማጮች በክራር ተጫዋቿ ፀሐይቱ ባራሂ በትላንትና ዕለት ከዚህ ዓለም በሞት ተለይታለች። ለድምጻዊቱ አድናቂዎችና እንዲሁም ለወዳጅ ዘመዶቿ መጽናናትን እንመኛለን። አድማጮች ለምሽቱ የያዝነውንም በዚሁ መቋጨታችን ነው። አሁን የትግርኛ ስርጭት ይቀጥላል። በነገው ምሽት ከልዩ ልዩ ዝግጅቶች ጋር እንመለሳለን። ደናደሩ